ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ጥቅምት 30 2016 ዓ ም ስርጭታችን ጀመረ።

በተለያዩ ግጭቶች ምክንያት ሰላም ርቆት በሰነበተው የኦሮሚያ ክልል ሰላም እንዲወርድ ጥረት እየተደረገ መሆኑን የክልሉ መንግስት አስታወቀ። ልዩነቶቹ በንግግር እንዲፈቱ ይፈለጋል እንፈልጋለን። ያ ነው እያደረግን ያለ ነው። በተመሳሳይ ሌላም ወገንም እንደዚህ አይነት ቁርጠኝነት ማምጣት አለበት የሚለው ማስረጥ እንፈልጋለን ማለት ነው።

የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ የሆኑትን አቶ ኃይሉ አዱኛን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ተካተዋል። ሌሎች ቀጠና አቀፍና ዓለም አቀፍ ጉዳዮች በምሽቱ ይዳሰሳሉ።

ቀነስትልን እንደምናምሽታችኋል፣ እንደምንውላችኋል። ሀብታሙ ስዩም እያስተናገድኳችሁ እቆያለሁ። ብርሃን ኃይሉ ከስቱዲዮ ዝግጅቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። እንግዶል ይጠብቃችኋል።

በድጋሚ እንደምናመሻችሁ። ሳውዲ አረቢያ ከአፍሪካ ሀገራት ጋር የ533 ሚሊዮን ዶላር ስምምነት ልትፈራረም ነው መባሉ በሆስፒታሎች ላይ ጥቃት መድረሱን ተከትሎ በሺ የሚቆጠሩ ፍልስጤማውያን ወደ ደቡብ ጋዛ በመሸሽ ላይ ናቸው፣ እንዲሁም ሱስ አስያዥ መድኃኒትና ሌሎችንም የያዙ ደብዳቤዎች ወደ ምርጫ ቢሮዎች ተልከው ተገኙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን።

የሳዑዲ የልማት ፈንድ ከአፍሪካ ሀገራት ጋር የ533 ሚሊዮን ዶላር ስምምነት እንደተፈራረመ የአገሪቱ የገንዘብ ሚኒስትር ሞሐመድ አልጃንዳን ሪያድ ላይ እየተካሄደ ባለው የሳዑዲ አረቢያና የአፍሪካ የኢኮኖሚ ኮንፈረንስ ላይ ይፋ አድርገዋል። ሚኒስትሩ በተጨማሪም ጋናና ሌሎች ሀገራትም ያሉባቸውን ዕዳዎች በተመለከተ ከአገሮቻቸው ጋር እየሰሩ እንደሆነ አስታውቀዋል።

ሰባት መቶ ቢሊዮን ዶላር የያዘው የሀገሪቱ የልማት ፈንድ በአፍሪካ ውስጥ የሚያመጣ ማዋለ ንዋይ እንደሚያፈስ የሳዑዲ የማዋለ ንዋይ ሚኒስትር ካሊድ አልፋሊህ በኮንፈረንሱ ላይ አስታውቀዋል። የሀገሪቱ የኃይል ሚኒስትር ልዑል አብደላ አዚዝ ቢን ሳልማን የኃይል ትብብርን የተመለከቱት ቅድመ ስምምነቶች ከናይጄሪያ፣ ሴኔጋል፣ ቻድና ኢትዮጵያ ጋር በኮንፈረንሱ ላይ መፈራረማቸውም ታውቋል።

ለሆስፒታልና ግድብ ግንባታ የሚውል የ158 ሚሊዮን ዶላር ስምምነት ከሰዑዲ የልማት ፈንድ ጋር መፈራረማቸውን የሞዛምቢኩ የገንዘብ ሚኒስቴር አስታውቋል ሲል ሮይተርስ ዘግበዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሪያዱ ኮንፈረንስ ላይ በመሳተፍ ላይ መሆናቸው ታውቋል። አድማጮቻችንና ተመልካቾቻችን የሪያዱን ኮንፈረንስ በተመለከተ ወደ በኋላ ላይ በሚኖረን የትንታኔ የክፍለ ጊዜ

ሰፋ ያለ ዘገባ ይኖረናል። ከእስራኤልና ሐማስ ጦርነት ለመሸሽ በሆስፒታል ተጠልለው የነበሩ በሺ የሚቆጠሩ ፍልስጤማውያን ዛሬ ወደ ደቡብ ጋዛ በመሸሽ ላይ መሆናቸው ተነግሯል። በሆስፒታሎች አካባቢ ጥቃት በመድረሱ ለቀው ለመውጣት መገደዳቸውን የአሶሴትድ ፕሬስ ዘገባ አመልክቷል። ትናንት ምሽት አራት በሚሆኑ ሆስፒታሎች ላይ ጥቃት መድረሱ ተዘግቧል። በሰሜን ጋዛ በከተማ ውስጥ የሚደረገውን ውጊያ የሸሹ ሌሎች ፍልስጤማውያንን ተቀላቅለዋል ተብሏል።

በጋዛ ከ11 ሺህ በላይ ሰዎች መሞታቸውን ባለሥልጣናት በማስታወቅ ላይ ናቸው። በ10,000 የሚቆጠሩ ሰዎች የተጠለሉበትና ሺፋ ተብሎ በሚጠራው የጋዛ ትልቁ ሆስፒታል ግቢ እና የማዋለጃ ክፍል ላይ ዛሬ ማለዳ ጥቃት መድረሱ ተዘግቧል። የጋዛ ጤና ሚኒስቴር ቃል አቀባይ ለጥቃቱ እስራኤልን ተጠያቂ ቢያደርጉም በገለልተኛ ወገን ማረጋገጥ እንዳልተቻለ ሪፖርቱ አመልክቷል።

ይህ በእንዲህ እንዳለ እስራኤል ጋዛን ይዞ ለመቆየት ፍላጎት እንደሌላት የአገሪቱ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትናንት ሐሙስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ላይ ተናግረዋል። በዚህ ሳምንት መጀመሪያ ላይ እስራኤል የጋዛን የጸጥታ ሥራ እና ሁኔታ ትቆጣጠራለች ሲሉ ነታንያሁ ቢናገሩም ዝርዝር ነገሮችን ግን አልገለጹም ነበር። የሐማስ ታጣቂ በእስራኤል ላይ ጥቃት እንዳይሰነዝር እምነት የሚጣልበት ኃይል በጋዛ ውስጥ መኖር እንዳለበት

ነታንያሁ አመልክተዋል። ግብ አስቀምጫለሁ፣ የጊዜ ሰሌዳ ግን አላወጣሁም፤ ምክንያቱም ጊዜ የሚፈጅ ጉዳይ ነው ያሉት ነታንያሁ የሰላማውያን ሰዎች ጉዳት ለመቀነስና አሸባሪ ብለው በጠሩት ሐማስ ላይ ጥቃቱን ለማጠናከር እየሰሩ እንደሆነ ተናግረዋል። እስካሁን በጥሩ አኳኋን እየሄደ ነው ብለዋል ጠቅላይ ሚኒስትሩ። ዋይት ሀውስ በቀናት የሚቆጠር ሰብአዊ ተኩስ አቁም እንዲኖር ላቀረበው ጥያቄ የመለሱት ነታንያሁ

በሐማስ ላይ የሚደረገው ጥቃት እንደማይቋረጥ አጽንተው እያለፈ ግን ሲቪሎች ከውጊያ ቀጠናው እንዲወጡ ለማስቻል ለሰዓታት የሚቆጠር እፎይታ እንደሚኖር አስታውቀዋል። በጦርነቱ እስካሁን 10,800 እንደተገደሉና ከእኒህም ከሦስት እጁ ሁለቱ ሴቶችና ሕፃናት እንደሆኑ በሐማስ የሚተዳደረው የጤና ሚኒስቴር ገልጿል። ቁጥሩን በገለልተኛ ወገን ማረጋገጥ ባይቻልም ሚኒስቴር መስሪያ ቤቱ ከዚህ ቀደም ያወጣቸው የነበሩ አሐዞች

ታማኒ እንደነበሩ የተባበሩት መንግሥታት ድርጅት አስታውሷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በጦርነት በወደመችው የመን የኢንተርኔት አገልግሎት ዛሬ አርብ ለሰዓታት ተቋርጦ እንደነበር ታውቋል። መቋረጡ የተከሰተው የሁቲ አማጽያን በእስራኤልና አሜሪካ ኢላማዎች ላይ ጥቃት መሰንዘራቸውን ተከትሎ እንደሆነ ተነግረዋል።

መቋረጡ የተከሰተው በጥገና ስራ ምክንያት እንደሆነ ባለሥልጣናት በመናገር ላይ ናቸው። አስር ሚሊዮን ተጠቃሚዎች ያሉትና በኢራን በሚደገፉት ሁቲ የሚተዳደረው የመን ኔት የተሰኘው የኢንተርኔት አቅራቢ እንቅስቃሴ ለሰዓታት ተቋርጦ እንደነበር ታውቋል። በመላው ዓለም የኢንተርኔት መቋረጥን የሚከታተለው ኔት ብሎክስ እና ክላውድ ፌር የተሰኘው የኢንተርኔት አገልግሎት ኩባንያ በየመን መቋረጥ እንደነበር ቢያስታውቁም ምክንያቱን ግን አልገለጹም።

መቋረጡ የመጣው በኢራን የሚደገፉት የሁቲ አማጽያን በእስራኤልና አሜሪካ ኢላማዎች ላይ ጥቃት መሰንዘራቸውን ተከትሎ ነው። የሁቲ አማጽያን ትናንት ሐሙስ ኢላት የተሰኘውንና በቀይ ባሕር ላይ የሚገኝን የእስራኤል የወደብ ከተማ ማጥቃታቸውን አስታውቀዋል። ከዚህ በተጨማሪም ሁቲዎች በዚህ ሳምንት ኤምኪው የተሰኘን የአሜሪካን ድሮን በሚሳይል መጥተው መጣላቸው ታውቋል። ጥቃቶቹ በመካከለኛው ምሥራቅ ቀጠናዊ ጦርነት እየተነሳ ነው የሚል ስጋት ፈጥሯል።

የሁለት ሲደመር ሁለት ምክክር በሚባል የሚታወቀው የአሜሪካና የህንድ የውጭ ጉዳይ እና የመከላከያ ሚኒስትሮች የጋራ ውይይት በህንድ ኒው ደሊ መካሄዱ ተሰምቷል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲሁም የመከላከያ ሚኒስትሩ ሎይድ ኦስትን ከህንድ አቻዎቻቸው ከሆኑት የውጭ ጉዳይ ሚኒስትር ሰብራማንያም ጃይሻንካር እና ከመከላከያ ሚኒስትሩ ራጅናት ሲን ጋር ኒው ደሊ ላይ መክረዋል።

በዓለም አቀፍና ቀጠናዊ የጸጥታ ስጋቶች በተለይም የእስራኤልና የአማስ ጦርነትን በተመለከተ እንደተወያዩ የአሶሼትድ ፕሬስ ዘገባ አመልክተዋል። ህንድ፣ ዩናይትድ ስቴትስ፣ ጃፓን እና አውስትራሊያ ኳድ ተብሎ የሚጠራውና በቀጠናዊ ጸጥታ ላይ ያተኮረ ቡድን አባል አገራት ናቸው። የቻይናን እያየለ የመጣ ተጽዕኖ ለመመከት ያለመ ቡድን እንደሆነ ተነግሯል። በሌላ በኩል ህንድ ከሩሲያ ጋር ያላትን የመከላከያ የመከላከያና የኢኮኖሚ ግንኙነት አጥብቃ ቀጥላለች።

ይህም ሩሲያን ለማግለል የሚጥረውን የምዕራቡ ዓለም ያበሳጨ ጉዳይ ነው ተብሏል። በመጨረሻም ፈንትነል የተሰኘውን ሱስ የሚያስዝ የውጋት መድኃኒት እና ሌሎችንም የያዙ ደብዳቤዎች በአሜሪካ በአምስት ግዛቶች ውስጥ በሚገኙ የምርጫ ቢሮዎች ማን እንደላካቸው ለማወቅ ጉዳዩ የሚመለከታቸው ባለስልጣናት ጥረት በማድረግ ላይ ናቸው።

በካሊፎርኒያ፣ ጆርጂያ፣ ነቫዳ፣ ኦሪገን እና ዋሽንግተን ግዛቶች የሚገኙ የምርጫ ቢሮዎች ኢላማ እንደሆኑ የአሶሴትድ ፕሬስ ዘገባ አመልክቷል። ምርጫውን አቁሙ የሚል ጽሑፍ የያዘና ፖርትላንድ ኦሪገን የሚገኝ ፖስታ ቤት ምልክት የተደረገበት ደብዳቤ እንደደረሳቸው ፒርስ አውራጃ የሚገኘው የታኮማ ዋሽንግተን ኦዲተር ቢሮ አስታውቋል። ፕሬዝደንታዊ ምርጫ ከፍተኛ ፉክክር ወደሚታይበት ጆርጂያ ግዛት በሚገኘው ፉልተን አውራጃ

ምርጫ ቢሮ የተላከን ደብዳቤ በመንገድ ላይ ሳለ ለመያዝ ጥረት በመደረግ ላይ መሆኑንም ዘገባው አመልክቷል። ፉልተን አውራጃ የቀድሞ ፕሬዚደንት ዶናልድ ትራምፕ ያለፈውን ምርጫ ውጤት ለመቀየር ሞክረዋል ተብለው ክስ የቀረበባቸው የምርጫ ክልል ነው። ከተላኩት ደብዳቤዎች ውስጥ አራቱ ፈንትነል የተሰኘውን ሱስ የሚያስይዝ የውጋት መድኃኒት እንደያዙ የፌዴራሉ ምርመራ ቢሮ ኤፍቢአይ እና የአሜሪካ ፖስታ ምርመራ አገልግሎት አስታውቀዋል።

ሌሎች ደብዳቤዎች ተልከው እንደው ለመያዝ ሕግ አስከባሪዎች ጥረት በማድረግ ላይ መሆናቸውም ታውቋል። ክብራትና ክብራን፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠቃሏል። ለቀሪው ክፍለ ጊዜ ወደ ሀብታሙ መራቸው አሉ።

እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ የምሽት ስርጭታችንን ነው እያዳመጣችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኝ አሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ዋና አዘጋጅ ደግሞ ጽዮን ግርማ ናት።

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አበይ ርዕስ ዘገባ እንሻገር።

በመላው የኦሮሚያ ክልል ሰላም እንዲወርድ ሁሉንም አማራጮች በትጋት እየተገበረ እንደሚገኝ ክልላዊ መንግስቱ አስታወቀ። የክልሉ የመንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ አርብ ለጋዜጠኞች በሰጡት መግለጫ በመንግስትና በኦሮሞ ነጻነት ሰራዊት መካከል እየተደረገ ስላለው ድርድር ተጠይቀው

የመንግስት ሰላምን የማውረድ ፍላጎት በቦታው ነው ሲሉ ምላሽ ሰጥተዋል። በጸጥታ ችግር ከኦሮሚያ ክልል ተፈናቅለው በአማራ ክልል ስለሚገኙ ተፈናቃዮችም የመለየቱ ስራ ተጀምረዋል ብለዋል። አቶ ኃይሉ የዚህን ጉዳይ ዝርዝር ገልሞ ዳዊት ያካፍልናል።

የኦሮሚያ ክልል የመንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ አርብ ጥቅም 30 ቀን 2016 ዓ.ም የሰጡት መግለጫ በክልሉ የቆየውን ግጭት በማስወገድ ሰላምን ለማስፈን ያለመ የኢትዮጵያ ፌዴራላዊ መንግስትና የኦሮሞ ነጻነት ሰራዊት ሁለተኛ ዙር ድርድር ባለፈው ማክሰኞ በታንዛኒያ ዳሬ ሰላም እንደተጀመረ ከተገለጸ በኋላ የመጀመሪያው ነው። ለአደራዳሪዎቹ ቅርበት ያላቸው ምንጮች ለአሜሪካ ድምፅ እንደገለጹት በሁለቱም ወገኖች ዘንድ ወደ ዘላቂ መፍትሄ

እስኪመጣ ድረስ እየታየ ያለው ቁርጠኝነትና ውሳኔ የሚደነቅ ነው። አቶ ኃይሉ አዱኛ በዛሬው መግለጫቸው ስለ ድርድሩና ስለ ክልሉ ሰላም ለተጠየቁት ቀጥተኛ ምላሽ ባይሰጡም መንግስት በመላው የክልሉ አካባቢ ሰላም እንዲወርድ አሁንም ለድርድር እድል ይሰጣል ብለዋል። ለሰላም ቀድሚያ እንሰጣለን። ልዩነቶቹ በንግግር እንዲፈቱ ይፈልጋል እንፈልጋለን

ያ ነው እያደረግን ያለ ነው። በተመሳሳይ ሌላም ወገንም እንደዚህ አይነት ቁርጠኝነት ማምጣት አለበት የሚለው ማስረጥ እንፈልጋለን ማለት ነው። ስለዚህ አሁንም ማድረግ የምንችለው የምናደርገው ሁሉ ለሰላም ነው ማለት ነው። በራችን ለሰላም ክፍት ነው። ሕዝባችን ወጥቶ እንዲገባ፣ አምርቶ እንዲኖር፣ የበለጸገ ኑሮ እንዲኖረው እንፈልጋለን። በተመሳሳይ ወልኩ ሌላውም አካል

የራሱን ሚና እንዲጫወት እንፈልጋለን። በእኛ በኩል ያለውን ጥረት አጠናክረን እንቀጥላለን። ለዚህ ቁርጠኛ መሆናችንን ማሳወቅ እንፈልጋለን። በእኛ በኩል ያለው ሁሉም በሰላም እንዲያልቅ እንፈልጋለን። ለዛም እንሰራለን። በተመሳሳይ የሚመለከተው ወገንም እንደ ተመሳሳይ የሆነ ቁርጠኝነት ሊያሳይ ይገባል የሚል

እምነት አለኝ። የኢትዮጵያ ፌዴራላዊ መንግስትም ሆነ የኦሮሞ ነጻነት ሰራዊት ስለ ድርድሩ ውጥንም ሆነ ስለመቀጠሉ እስከዛሬ የሰጡት አስተያየትም ሆነ በይፋ ያወጡት መግለጫ የለም። ለአደራዳሪዎቹ ቅርበት ያላቸው ምንጮች ግን ኢትዮጵያዊው የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን እጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ እንዲሁም የአሜሪካ የኬንያና የኖርዌ መንግስታት አመቻችነት ሚና እየተጫወቱ እንደሆነ አመልክተዋል።

የአሜሪካ ድምፅ ድርድሩ በዛሬ ዕለት ስለሚገኝበት ሁኔታ ለመረዳት ያደረገው ጥረት ለጊዜው አልተሳካም። ይኸው ሁለተኛው ዙር ድርድር መጀመሩ እየተነገረ ያለው ባለፈው ዓመት ሚያዝያ ወር አጋማሽ የተካሄደው የመጀመሪያው ዙር የቅድመ ድርድር ንግግር ያለ ስምምነት ከተጠናቀቀ ከስድስት ወራት በኋላ ነው።

በሌላ በኩል አቶ ኃይሉ አዱኛ በዛሬው መግለጫቸው ከኦሮሚያ ክልል በተለይ በጸጥታ ችግር ተፈናቅለው በአማራ ክልል ተጠልለው ስለሚገኙ ዜጎች አንስተዋል። የሁለቱ ክልሎች አመራሮች ተፈናቃዮቹን ወደ የቀያቸው ለመመለስ ባለፈው ሳምንት ስምምነት ላይ እንደደረሱ አቶ ኃይሉ አውስተው አሁን የመለየቱ ስራ እንደተጀመረ አስታውቀዋል። ቡቃቶታ ወልቀበት ከሮረ ወሎ ባፍኔረ ሞቱ መናኑ አማራው ጅኒ ተፈናቃዮችን አስመልክቶ ከአማራ ክልል ጋር እቅድ አውጥተን በመስራት ላይ ነን

አሁን የተፈናቃዮቹን ማንነት በመለየት ሂደት ላይ ነን። ይኸውም ተፈናቃይ ማን ነው? የተፈናቀለው ከየት ነው? ለመፈናቀሉ ማስረጃ ምንድነው? በሚሉ መጠይቆች መሰረት ተጣርተው ከአማራ ክልል የሚመጣው መረጃ በኦሮሚያ ክልል ካለው ጋራ ተመሳክሮ የተፈናቀለበት ቀበሌ ነዋሪም ምስክርነት ከሰጠ በኋላ የመመለሱ ስራ ይከናወናል።

በሌላ በኩል አቶ ኃይሉ የክልሉን የግብርና እንቅስቃሴ አስመልክቶ ዘንድሮ ከ9 ሚሊዮን ሄክታር በላይ መሬት በዘር እንደተሸፈነ በዚህም ከ265 ሚሊዮን በላይ ኩንታል ምርት እንደሚጠበቅ ጠቁመዋል። በአሁኑ ወቅት በልዩ ልዩ የክልሉ ዞኖች እየጣለ ያለው ዝናብ የደረሰውን አዝመራ እንዳያበላሽ የእህል መሰብሰብ ስራው በተቻለ መጠን እንዲፋጠን እየተደረገ ነው ብለዋል።

የኮሌራና የወባ ወረርሽኞች በልዩ ልዩ የኦሮሚያ ክልል ዞኖች እንደተከሰቱ አቶ ኃይሉ በመግለጫቸው ጠቅሰዋል። ኮሌራ በ11 ዞኖች፣ በሰባት ከተሞችና በ83 ወረዳዎች መከሰቱን በበሽታው ከተጠቁት ከ10 ሺህ በላይ ሰዎች የሕክምና ክትትል መደረጉን ከ2 ሚሊዮን በላይ ለሚደርሱት ደግሞ ክትባትም እንደተሰጠ አስረድተዋል። የወባ በሽታ ደግሞ በሰባት ዞኖች እንደተከሰተና ከ600 ሺ በላይ ሰዎችን እንዳጠቃ የገለጹት አቶ ኃይሉ ለእነዚህም ሕክምና እንደተደረገ

ና ከሰባት ሚሊዮን በላይ የአልጋ አጎበሮች እንደተከፋፈሉ አስታውቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየቀረበ የሚገኘውን የአርብ ምሽት ስርጭታችን ነው።

ቀደም ብለው ገልሞ ያስደመጠን የምሽቱን አብይ ሩዝ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

ሳውዲ አረቢያ ከአፍሪካ ሀገራት ጋር ለመጀመሪያ ጊዜ በሪያድ እያካሄድ ባለችው የኢኮኖሚ ጉባኤ ላይ የ533 ሚሊዮን ዶላር ስምምነት እንደምትፈራረም አስታውቃለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና በርካታ የአፍሪካ መሪዎች በጉባኤው ላይ እየተሳተፉ ናቸው። ከቅርብ ጊዜ ወዲህ እየተለመደ የመጣው የአፍሪካ ሀገራት መሪዎች ወደ አንድ

ሀገር በመጋበዝ የሚካሄድ ጉባኤ ከጠቀሜታው ባሻገር በአፍሪካ ላይ የተለያዩ ተጽዕኖዎች እንደሚኖሩት የፖለቲካና ዓለም አቀፍ ግንኙነት መምህሩ ረዳት ፕሮፌሰር በፍቃዱ ዳባ ገልጸዋል። ዛሬ እንደ አዲስ በተጀመረው የሳውዲ አፍሪካ ጉባኤም አገሪቱ አቅሟን ለማሳየትና ተደማጭነቷን ለማሳደግ የምትጠቀምበት ከሆነ የምትጠቀምበት እንደሆነ መምህሩ አክለው ገልጸዋል። ኬኔዲ አባተን ያነጋግራቸው

በሳዑዲ አረቢያ ሪያድ ዛሬ ጥቅምት 30 ቀን 2016 ዓ ም በተጀመረው የሳዑዲ አፍሪካ ጉባኤ ላይ የሳዑዲ ልማት ፈንድ ከአፍሪካ አገራት ጋር የ533 ሚሊዮን ዶላር ስምምነት እንደሚፈራረም የአገሪቱ የገንዘብ ሚኒስትር ሞሐመድ አልጃዳን የጉባኤው አካል በሆነው የሳዑዲ አፍሪካ ኢኮኖሚ ኮንፈረንስ ላይ ይፋ አድርገዋል። በጉባኤው ላይ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች በመሳተፍ

ማለት ላይ ናቸው። የመላው ወይም የአብዛኛው የአፍሪካ ሀገራት መሪዎችን በአንድ ሀገር በመጋበዝ የሚካሄዱ መሰል ጉባኤዎች ከቅርብ ዓመታት ወዲህ እየተለመዱ መጥተዋል። በአሁኑ ወቅት በቤልት ኤንድ ሮድ ኢኒሽቲቭ ውስጥ የተጠቃለለውንና በቅርቡ የተካሄደውን የቻይና አፍሪካ ጉባኤ ጨምሮ የዩናይትድ ስቴትስ አፍሪካ፣ የሩሲያ አፍሪካ፣ የህንድ አፍሪካና የቱርክ አፍሪካ ጉባኤዎችም ተጠቃሽ ናቸው። በከፍተኛ ትምህርት ተቋማት የፖለቲካና ዓለም አቀፍ ግንኙነት መምህር የሆኑት ረዳት ፕሮፌሰር

በፍቃዱ ዳባ በዚህ ጉዳይ ላይ በሰጡን አስተያየት በምጣኔ ሀብት የተሻለ ደረጃ ላይ የሚገኙ ሀገራት የአፍሪካን መሪዎች በአንድ መድረክ ጋብዘው የሚካሄዱ ጉባኤዎች ጠቀሜታም ጉዳትም አላቸው ይላሉ። እንግዲህ ጠቀሜታው ከነኚህ ሀገሮች ጋር ባይላተራሊ እንግዲህ ንግድ ስምምነት ተፈራርመው እርዳታ፣ ኢንቨስትመንት ለመጥራት ያስችላቸዋል። በጥሩ ታማኝ ሆኖ ለሀገር ተቆርቆሮ የሚሰሩ ከሆነ ነገሩ ያለ አፍሪካ ይጠቅማል

ግን እንደ ሀገር አንድ ሉዓላዊ ሀምሳ አራት ሀገር በአንድ ሀገር ስጠራ አንደኛ ለአፍሪካ ስምም ለአፍሪካ ዜጎችም ትንሽ የበታችነት ሌሎች የሚሉትን ነገር በእኛ ላይ የሚፈልጉትን ነገር የመጫን አዝማሚያ እነሱ የሚሉትን ብቻ መስራት አይነት ነገር ሊያስከትል ይችላል እና ይሄ ለወደፊት

በጥንቃቄ መታየት ያለበት ነገር ነው። የክብር ጉዳይ ነው። የቦታም በዓለም ላይ ያለ ቦታ አንተ በራሴ እንደ ማካ- እንደ ሉዓላዊ ሀገር የራስን ድምፅ በፈለግከው ሰዓት ማሰማት ስገባ ሰው ቤት ተጠርተ የሰውን ሀሳብ ነው የምታስተጋባውና ያ ትንሽ ከብድ ይመስለኛል እንደ ሉዓላዊ ሀገር መሆን አልነበረበትም።

በሪያድ ዛሬ የተጀመረው ጉባኤ አላማ በሀገሪቱና በአፍሪካ መካከል ያሉ የፖለቲካ፣ የምጣኔ ሀብት፣ ኢንቨስትመንት፣ ሰላም እና ጸጥታ እንዲሁም የባህል ግንኙነቶችን የማጎልበት አላማ ያለው እንደሆነ የሳውዲ አረቢያ መንግስት አስታውቋል። የፖለቲካና ዓለም አቀፍ ግንኙነት መምህሩ ረዳት ፕሮፌሰር በፍቃዱ ዳባ በበኩላቸው ጉባኤው ለሳውዲ ከዚህ ያለፈ ትርጉም አለው ይላሉ።

መንግስታት ቴዎሪቲካሊ ሉዓላውያን ናቸው፣ ግን በተግባር ስታይ እንግዲህ አቅም ነው። አፍሪካ እንግዲህ በዓለም ላይ ያላት ሀምሳ አራት ሀገር የሆነው ሳውዲን በምታክል ሀገር መጠራቱ ነገሩ በሉዓላዊነት አይን ስታይ ይከብዳል። ግን ሳውዲ እንግዲህ በጣም ሀብታም ሀገር ናት። በዓለም ላይ ያላትን ቦታ ተሰምነት ከፍ ለማድረግ የውጭ ግንኙነት አካል አርጋ ነው አሁን አፍሪካን እንግዲህ

ስብስባ የምታናግረው በዛው ሰበብ የራሷን የውጭ ጉዳይ በተለይ አሁን በዚህ በመካከለኛው ምስራቅ ውስጥ እየተፈጠረ ያለውንም ነገር ተሰሚነቷን ከፍ ለማድረግም ጭምር ነው ብዬ ነው የማስበው። እንግዲህ አቅሟ እየጎለበተ ጡንቻውን እያሳየች በዓለም ላይ በአፍሪካ ውስጥም እንግዲህ በአፍሪካ

በኢንቨስትመንት በሌላም ሰበብ መጥተው በእኛ ሀገር ውስጥ ፍላጎታቸውን ማስፈጸሚያ ወደ ማድረግም ሊሄዱ ይችላሉ ማለት ነው። የአፍሪካ ሀገራት በጋራ ከአንድ ሀገር ጋር የሚያደርጉት ጉባኤ ኢፍትሐዊና ክብረ ነክ እንደሆነ በመግለጽ የሚተቹ አካላት አሉ። ይህን መሰል ጉባኤዎች የሁሉንም የአፍሪካ ሀገራት መሪዎች ከማሳተፍ ይልቅ በአፍሪካ ህብረት ውክልና መካሄድ እንዳለባቸውም ይገልጻሉ። በዚህ ሀሳብ የሚስማሙት ረዳት ፕሮፌሰር በፍቃዱ ለዚህ መፍትሄው አንድነት ነው ይላሉ። በአለም ላይ

እንደው ፍትህ ብኖር አፍሪካ ሴኪሪቲ አባል ጭምር መሆን ነበረባት። ቋሚ የሴኪሪቲ ካውንስል አባል መሆን ነበረብን እና ይሄ እንግዲህ ምንድን ነው ያለን፣ ተሰምነት ያለን አቅም ውስን መሆን ከዛም ባለፈ ደግሞ ብዙ መሪዎች በህዝብ ዘንድ ያላቸው ቅቡልነት ደካማ ነው። ስለዚህ ይሄን ስለሚያውቁ ምዕራባውያንም በዚህ ሰበብ የተወሰነ እርዳታ ኢንሴንቲቭ ሰጥተው በዛ ሰበብ እንግዲህ እነሱን የራሳቸው የውጭ ጉዳይ

ማሰልጸና መሳሪያ አድርጎ ነው የምጠቀሙት እና ይህን አላግባብ ተጽዕኖ ቋቋም መቻል አለበት። በአፍሪካ መሪዎች እኮ አንድ አፍሪካ መሆን ብችሉ ተሰምነቱም

አቅሙ ሁሉም ነገር ነበራ የህብረትን አስፈላጊነት ማየት የሚችሉበት አጋጣሚ ይመስለኛል። ለሶስት ቀናት እንደሚቆይ በተገለጸው የሳውዲ አፍሪካ ጉባኤ ላይ ሰባት መቶ ቢሊዮን ዶላር ያንቀሳቀሳል የተባለው የሳውዲ ልማት ፈንድ ከሚያደርገው ስምምነት በተጨማሪ አገሪቱ ከአፍሪካ ሀገራት ጋር ሌሎች ስምምነቶችንም እየፈጸመች ነው። ከጉባኤው ጎን ለጎን የአፍሪካ መሪዎችም እርስ በርስ የሁለትዮሽ ውይይቶችን በማድረግ ላይ ሲሆኑ ጠቅላይ ሚኒስትር አቢይ አህመድም ከጅቡቲ እና ከሶማሊያ መሪዎች

ጋራ ጋር መወያየታቸውን በማህበራዊ የትስስር ገጻቸው አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር

በሐዋሳ ከተማ የሚገኘው የሲዳማ ፌዴራሊስት ፓርቲ ዋና ጽሕፈት ቤት በመንግሥት የጸጥታ ኃይሎች መሰበሩን የፓርቲው መረጃዎች መወሰዳቸውና አመራሮቹና አባላቶቹ መታሰራቸውን የጽሕፈት ቤቱ ኃላፊ አቶ ገነነ ሐሳና ለአሜሪካ ድምፅ ተናግረዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰኔለ ስምኦን በፓርቲው አመራሮች መካከል ባለ የእርስ በርስ ሽኩቻ እንጂ

በክልሉ መንግስት ላይ የሚቀርበው ክስና ውቀሳ መሰረተ ቢስ ውንጀላ ነው ሲሉ የፓርቲውን ክስ አጣጥለዋል። ሰዎች የታሰሩትም በህግ ጥሰት ተጠርጥረው እንጂ በፖለቲካ አቋማቸው እንዳልሆነም ኃላፊው አክለው ተናግረዋል። የሐዋሴው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል።

በሐዋሳ ከተማ የሚገኘው የስዳማ ፌዴራሊስት ፓርቲ ጽህፈት ቤት ጥቅምት 27 ቀን 2016 ዓ ምት በክልሉ መንግስት የፀጥታ አስከባሪ ፖሊሶች መሰበሩን ያስረዱት የፓርቲው ጽህፈት ቤት ኃላፊ አቶ ገነነ ሐሳና ድርጊቱ የተፈጸመው ተፎካካሪ ፓርቲን ለማዳከም ነው ብሏል። ባለፈው ጥቅምት 27 በቀኑ 9 ሰዓት አካባቢ ልዩ ክልል ስዳማ ክልል ፖሊስ ኮሚሽን አማካኝነት ቢሮን ይወረብናል። ይህንም ሲያደርጉ መጀመሪያ የህዝብ በፊት በዲስፕሊን ጉድፈት ያግድነው ፌዴሮስ ድብሶ ሚባል አለ

ቅዱስ አጅቦ ይዞ አምጥቶ ያው በፓትሮን ነው። እነሱም ይዞ መጥቶት እነሱ ስለሆነ ቁልፉን ጽሕፈት ቤቱ ቁልፉን ይዛው ቀይሩ ቁልፉን ለሀቶ በጥሮ አስረክቦ ያው

የመንግስት አካላት ጋር ነው እየሰሩ አሉ። የማፍረት ነው እየሰሩ አሉ። ያው እኔን ጨምሮ በአሁኑ ሰዓት ቢሮን እየገባን አይደለም። አስራ ሁለት ስራ ተሰጣሚ አካላት ማለት ነው። ስለዚህ አሁን ዛሬ አስር ስራ ተሰጣሚ አባላት ድጋሚ የፉርማ ተፈራርመን መጫ በወርት ድጋሚ አቤቱታ አሁን ያቀርበናል። በአሁኑ ሰዓት ቢሮ ተወሮ አለ። በመንግስት አካል ነው ፓርቲውን ሰነድ እንደፈለጉ እየበረበሩ እየዘረፈው ነው። የፓርቲው ዋና ጽሕፈት ቤት በኃይል እንዳይሰበር ለማስቆም ሲሞክሩ በፖሊስ ከተያዙት በተጨማሪም

ሀያ ሁለት የፓርቲው አመራሮችን አባላት መታሰራቸውና አርባ ስምንት የፓርቲው አባላት ላይ የእስር ማዘዣ መውጣቱን አቶ ገነነ ገልጿል። ማዕከላዊ ኮሚቴ አባላት ጭምር እና ወረዳ አስተባባሪ ጭምር አሁን አስራ ሁለት ይደርሰዋል። ያው ሌሎች ደጋፊዎች ናቸው። ተሰፋን ትደግፋላችሁ ተብሎ ታሰሩት ወደ ሀያ ሁለት አሉ። በአሁኑ ሰዓት እስር ቤት ይነሳ ምን መረጃ ላቸው እያጣርን እያለ ሁለት ወር ነው አሁን እስካሁን ታስረዋል። እነሱ መረጃ እያሰባሰብን እንላለን፣ ግን መጀመሪያ በቂ መረጃ ያለን

ፓርቲ ክልሉን ለማፍረስ ብሎ ነው ያሰሩት። ግን ምንም እስካሁን በልጆች ላይ የተገኘው ምንም መረጃ የላቸውም። ዝም ብሎ እያንገላቱ ነው እስር ቤት እያመላለሱ። አሁንም ሌሎች አርባ ስምንት አሁንም ሌላ ተፈላጊ አለ ብሎ እያሰሱ ነው። አሁን እኛ አባላት አሁ ተሰደውናለ አብዛኛ ማክላቢያ አባላት እኮ

ኮሚቴ አሁን ስደት ላይ ነው። የስዳማ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰኔለ ስምኦን በወንጀል የተጠረጠሩ ግለሰቦች መታሰራቸውን ተናግሯል። መንግስት አንዱ ግዴታው ህግ የማስከበር እና የህግ የበላይ ጠቃል የሚል እምነት ነው የሚኖረኝ ክልላችን ውስጥ በተለያየው መልኩ በዚህ በአመራርነት ላይ

ያላቸውን ኃላፊነት በአግባቡ ባለመጠቀም እንዲሁም ሚዲያ አጠቃቀም ጋር ተያይዞ በአገሪ ደረጃ ባሉ ህጎች መሰረት ጥፋተኞች ናቸው በሚል በህጉ መሰረት ተጠርጥረው የተያዙ ሰዎች አሉ። የእነዛ ሰዎች ጉዳይ በህግ እየታየን ያለው ሂደቱ ያለ ነው። እሱም ለወደፊት የሚታይ ነው የሚሆነውና አያያዛቸው ማንኛውም ዜጋ ክብሩ ተጠብቆ

ተጠርጣሪ እንደሚደረገው ተደርጎ ተይዘው ነው ያሉት። በሚታይ ነው የሚሆነው። እሱ በፕሮሰስ ላይ ነው። ፕሮሰሱ ሲያልቅ እንግዲህ ለሚዲያ የምንገልጽ ነው የሚሆነው። በክልሉ መንግስት ላይ የሚቀርበው ክስና ወቀሳም መሰረት የሌለው ወንጀላ ነው ስሉም አጣጥለውታል። በእኛ ክልል ደረጃም በፖለቲካ አስተሳሰባቸው የሚታሰር ሰው የለም። ስለዚህ ነገሮች መደባለቅ የለባቸውም። ሴኩላር መንግስት ነው ያለን።

ማንም ሰው ኢትዮጵያ ውስጥ በምታውቀው መልኩ የተለያየ መልኩ ህጋዊ ሆኖ ፓርቲ አቋቁሞ የሚሰራበት ሀገር ነው። ማንም በክልላችን በፖለቲካ አስተሳሰቡ ሊጠየቅ አይችልም። ስለዚህ እንደ ሀገር እየተደረደረን ያለ እየተመራን ያለ የፖለቲካ ስርዓቱም ስለማይፈቅድ በዚህ ደረጃ የሚመጣ ውንጀላ ትክክል አይደለም ብለን ነው የምናስበው። አቶ ወሰነላ አክሎ በፖለቲካ አቋማቸው የታሰሩ ሰዎች የሉም

የህግ ጥሰት የፈጸሙ ግለሰቦች ተያይዘው ጉዳያቸው በህግ አግባብ እየታየ ነው ስሉ ተናግሯል። የሲዳማ ፌዴራሊስት ፓርቲ ከአንድ ወር በፊት ያለ ህግ አግባብ የታሰሩ የፓርቲው አባላትና አመራሮችን ጨምሮ ተዘርፎብኛል የሚለው የጽህፈት ቤቱ ጉዳይ እልባት ይሰጠኝ ሲል ለመመለከታቸው አካላት ጥሪ ማቅርቡን ጠቅሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም

ዮናታን፣ እናመሰግናለን። አሁን ደግሞ ወደ ኦሮሚያ ክልል እንመለሳለን። በኦሮሚያ ክልል ምዕራብ አርሲ ዞን አዳባ ወረዳ በአትክልት ልማት ላይ የተሰማሩ አርሶ አደሮች ለአሜሪካ ድምፅ እንደተናገሩት የዘንድሮውን ምርት ለመሰብሰብ ተቸግረዋል።

በወረዳው ባለስልጣናት እንደተከለከሉ ማመልክተዋል። የወረዳው የግብርና ጽሕፈት ቤት ኃላፊ ዶክተር አብዱላህ በይካ ደግሞ ለአየር ንብረቱ ተስማሚ የሆኑ ሰብሎች በየተራ እየተመረቱ እንደሚገኝ አስታውቀው አርሶ አደሩ ምርቱ እንዳይሰበስብ የከለከለው አካል እንደሌለ ገልጸዋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች።

በምዕራብ አርሲ ዞን አዳባ ወረዳ የሀሮ ቀበሌ ነዋሪዎች የመንግስትን የበጋ ስንዴ የምርት ወቅት ሳንነካ ባለፈው የክረምት ወቅት የዘራነውን አተክልት መከር እንዳንሰበስብ ተከልክለናል ስሉ ምሬታቸውን ገልጸዋል። በወረዳው የሀሮ ቀበሌ ነዋሪ እንደሆኑ የገለጹት አቶ ከድር ጉደቶ በክረምት ወቅት የዘሩት አተክልት አሁን እየደረሰ እንደሆነ ጠቅሰው ምርቱን ግን እንዳይሰበስቡ መከልከላቸውን አመልክተዋል። እኛ የዘራነው

በውረሃ ክረምት ሆኖ ሳለም ለምን በዚህ ወቅት ዘራችሁ እያሉን ነው። አሁን እየደረሰ ያለው በነሐሴ ወር የዘራ ነው እንጂ ከመንግሥት የመስኖ እርሻ ጋር አይገናኝም። ሆኖም አረም ማሳረም

መኮትኮትና መንከባከብ አልቻልንም። የወረዳው የግብርና ባለሙያዎች እየከለከሉን በጣም ተቸግረናል። ወጣት ጎሳ ዋቁማ የአዳባ ወረዳ ነዋሪ እንደሆነ ተናግሮ የአትክልት ምርት ከስንዴ ምርት ትርፍ ጋር አይገናኝም ሲል ጥቅሙንም ያስፈልጣል። ለምሳሌ እኔ አባተ ከሰጠኝ አንድ ጥማድ መሬት ላይ በፊት ድንች ያመረትኩ ከአርባ እስከ አርባ አምስት ኩንታል አገኛለሁ። ይህን የማገኘው በበጋው ወቅት በመስኖ እያለማሁ ነው።

በክረምት ወቅት ደግሞ 15 ኩንታል ስንዴ አገኛለሁ። አሁን ግን በበጋው በመስኖ ስንዴም አምርቱ ተብለን እኔ ለሶስት አዝመራ እንድዘራ ተገድጄ ከሶስት ኩንታል ስንዴ በላይ አላገኘውም። በክረምትም ስንዴውን ቀጥሎ ስንባል አራት ኩንታል ብቻ ነው ያገኘሁት። በዘር ወቅት የወረዳ አመራሮች ይከታተሉኛል። ምርቱን ስንሰበስብ ግን በቦታው አይገኙም። ከዚህ የተነሳ ዘንድሮ በክረምት ወቅት አትክልት ብናመርት ለምን ዘራችሁ ተብለን እንዳንሰበስብ ተደርገናል። በጣም ችግር ውስጥ ነን። የሚመለከተው አካል መፍትሄ እንድሰጥን ጠይቃለን።

የምዕራብ አርሲ ዞን የግብርና ጽሕፈት ቤት ኃላፊ ዶክተር አብዱላይ ቤካ ምርቱን በፈረቃ ለማከናወን የጋራ ስምምነት ላይ ተደርሶ ሳለ ከግል ጥቅም አንጻር የቀረበ ነው ያሉት የአርሶ አደሮቹ ቅሬታ አግባብነት እንደሌለው ተችተዋል። በምትኩ የስንዴን ምርት በእጥፍ ለማሳደግ ሀገራዊ ዕቅድ እንደተያዘና ይህም የብዙዎችን ተጠቃምነት እንደሚያረጋግጥ አብራርተዋል። በመጀመሪያ ዙር ስንዴ የዘራ ሰው

አትክልት ብቻ ሳይሆን ጥራጥርም እንዲዘራ ተወያይተን ከስምምነት ላይ ደርሰናል። ይህም መሬቱ ምርት እንዲሰጥ በማሰብ ነው። በእኛ ዞን በአሁኑ ወቅት እንደ የወረዳው ብለያይም የበጋ እርሻ ተጀምሯል። ከዘር በኋላ ውሃ እያጠጡ ያሉ አሉ። ቡቃያው በቅሎም የኬሚካል ርጭት የተጀመረባቸውም አሉ። አርሶ አደሮቹ ቅርታ ያቀረቡት ከግል ጥቅም አንጻር ነው። የእኛ ዓላማ ደግሞ ሁሉን አቀፍ የህዝብ ተጠቃሚነትን ማረጋገጥ ነው። በአዳባ እንደ ወረዳ ተወያይተን

ወደ ስራ ስለገባን ስንዴ ሳይሆን ሌላ ምርት ማምረት ይሻለኛል የሚል ሰው ትክክል ነው ብዬ አልወስደውም። በክረምቱ ወቅት እየቀያየሩ መዝራት እንደሚቻል የገለጹት ኃላፊው ዶክተር አብዱላሂ በአገር አቀፍ ደረጃ ምርታማነትን ለማሳደግ ስንዴን በመስኖ ለማልማት የተሰጠው አቅጣጫ ግን አስገዳጅ እንደሆነ አስታውቋል። ከዚህ ቀደም በመስኖ በምንዘራበት አካባቢም በክረምቱ ወቅት ምንም አይመርትም ነበር

ዝናሙ ሲቆም በመስኖ አትክልት ይለማል። ወቅቱም ለምርቱ ጥሩ ነው። አርሶ አደሮቹ ብዙ ገንዘብ ያገኙ ነበር። ነገር ግን እንደ ሀገር ውሃውን በአግባቡ መጠቀምና ለሕዝባችን አንገብጋቢ ችግር ማዋል አለብን በሚል መንግሥት ባስቀመጠው አቅጣጫ ለስንዴ ልማት ቅድሚያ ሰጠናል። አሁንም ይኸው ይቀጥላል። እውነት ነው፣ በገንዘብ ደረጃ ትርፍ በጣም ልዩነት አለው። ስንዴ ግን

የአገር ህልውና ጉዳይ ስለሆነም በዚሁ አግባብ መረዳት ብቻ ልላለው። የዞኑ ግብርና ጽሕፈት ቤት ኃላፊ ይህንን ይበሉ እንጂ አርሶ አደሮቹ ግን ከስንዴ ምርት ምንም አይነት ትርፍ እያገኙ እንዳልሆነና የተለያዩ ሰብሎችን ለማምረት እንደተቸገሩ ተናግረዋል። ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባ።

በማዳመጥ ላይ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭታችን ነው። በመቀጠል ደግሞ ወደ መካከለኛው ምስራቅ እናቀናለን።

እስራኤል በሐማስና በእስራኤል ጦርነት ለተፈናቀሉ ፍልስጤማውያን እርዳታ እንዲደርስ የፎይታ ጊዜ መፍቀድ ከጀመረችበት እንደ አውሮፓውያን አቆጣጠር ከጥቅምት 21 ጀምረው የእርዳታ ተሽከርካሪዎች በየቀኑ ወደ ጋዛ እየገቡ ነው። ይሁን እንጂ ተሽከርካሪዎቹ ወደ ተከበበችው ጋዛ ከመግባታቸው በፊት እስራኤል የተጫነውን መፈተሽ ስለሚኖርባት በጥብቅ ወደ ታዘዙበት አቅጣጫ ማምራት ይኖርባቸዋል።

የቪኦኤ ዘጋቢ ናታሻ ሞዝጎቪያ ግብፅና እስራኤልን ከሚያቋርጠው ከኒትዝና ድንበር ተከታዩን ዘገባ ልካለች። ደረጀ ደስታ ያስደምጠናል። በሐማስና በእስራኤል መካከል ያለው ጦርነት ከጀመረበት ጊዜ አንስቶ ከግብፅ ውሃ፣ ምግብ፣ የሕክምናና ለመጠለያ የሚሆኑ ሰብአዊ አቅርቦት የጫኑ 700 የጭነት መኪናዎች ጋዛ ገብተዋል።

ከእነዚህ ውስጥ አንድ መቶ ያህሉ እስራኤል ውስጥ በምትገኘው የኔትዛና ድንበር ማቋረጫ በኩል እያለፉ ነው። ወደ ጋዛ ስርጥ በድብቅ ሊገባ ይችላል የሚባል ማንኛውም ነገር የሚፈተሸው እዚህ ነው። የግብፅ ሰሌዳ ያላቸው ተሽከርካሪዎች ከቀኑ ስምንት ሰዓት ላይ ኔትዛና መድረስ ይጀምራሉ። እያንዳንዱ ተሽከርካሪ ላይ የተጫኑ የጭነት አይነቶች ለየብቻ ይፈተሻሉ።

ተቀጣጣይ ፈንጂዎች ይኖሩ እንደሁ በሚያነፈንፉ ውሾች ይፈተሻሉ። ከሁለት እስከ ሶስት ሰዓታት ቆይታ በኋላ ከ20 እስከ 30 የሚደርሱ በአጀብ የሚጓዙ የጭነት ተሽከርካሪዎች ወይም ኮንቮይ በግብፅ ድንበር በራፋ በኩል ወደ ጋዛ በሚያቋርጠው መንገድ ሲያልፉ በእስራኤል መከላከያ ኃይሎች ይፈተሻሉ።

የእስራኤል መከላከያ ኃይሎች የጋዛ ማስተባበሪያና አገናኝ አስተዳደር ኃላፊ ኮሎኔል ሞሼ ቴትሮ በጋዛ የተፈናቀሉትን ፍልስጤማውያን ሁኔታ ቀውስ ሳይሆን ሰብአዊ ፈተና ሲሉ ይጠሩታል። በጋዛ ሰርጥ ያለው የሲቪሎች ሁኔታ ቀላል እንዳልሆነ እናውቃለን። ብዙ ፈተናዎች እንዳሉ እናውቃለን። ብዙ ችግሮች እንዳሉ እናውቃለን። ማለት የምችለው በጋዛ ሰርጥ ምንም አይነት ሰብአዊ ቀውስ የለም ነው

ጦርነት ላይ ነን። ይህን ጦርነት እኛ አልመረጥንም። ይህንን ጦርነት መጀመር የመረጠው ሐማስ ነው። ቴትሮ የጭነት ተሽከርካሪዎች ብዛት ለማስተናገድ እስራኤል በኒትዛና መሻገሪያ ላይ የደህንነት ቁጥጥር አቅሟን ከጥፍ በላይ ማድረግ ነበረባት ብለዋል። ከዓለም አቀፍ የቀይ መስቀል ኮሚቴና ሌሎች ዓለም አቀፍ ድርጅቶች ጋር ለሆስፒታሎች የሚሆኑ

የህክምና አቅርቦቶችን እያስተባበርን ነው። የቆሰሉትን ወደ ግብፅ የመውጣቱ ስራ እያስተባበርን ነው። በመሰረቱ በየቀኑ እንዲህ አይነት ቅንጅት የማይደረግበት ቀን የሚኖረው ሐማስ ያቆመው ብቻ ነው እንጂ በእስራኤል ወገን አይደለም። ቴትሮ የሰብአዊ እርዳታው ለወታደራዊ አገልግሎት ተቀይሮ እስካልዋለ ድረስ ይቀጥላል ብለዋል። እስራኤል ወደ ጋዛ ምንም ነዳጅ እንዳይገባ ስለመከልከሏ የሚሰነዘረውን ትችትም ውድቅ በማድረግ ሐማስ ከተዋጊዎቹ ይልቅ ህዝቡን ለመርዳት ቢፈቅድ ብዙ ነዳጅ አለ ሲሉም ተናግረዋል።

ከጦርነቱ በፊት ምን ያህል ነዳጅ ወደ ጋዛ እንደገባ እናውቃለን፣ እና አንድ ሰው በቂ ነዳጅ የለም ሲለን፣ እሱ ልንጠይቀው የሚገባን አንድ በጣም አስፈላጊ ጥያቄ ያለ ይመስለኛል። ታዲያ ይህ ነዳጅ በጋዛ ከተማ ስር ወደሚገኘው የሽብር ዋሻዎች ለምን ትወስዳለህ? ስለዚህ አሸባሪዎች መብራት እንዳላቸው ታውቃለህ። በራፋ የተባበሩት መንግስታት የፍልሰተኞችን ጉዳይ ተቀብሎ ፍልስጤማውያንን የሚያገለግለው ተወካይ ድርጅት

የሰብአዊ እርዳታ ስርጭትን ስራ ተረክቦ ጭነቶችን ወደ ተለያዩ ተሽከርካሪዎች ይደለድላል።

ከጦርነት በፊት ብዙ የጭነት ተሽከርካሪዎች ከእስራኤል ወደ ጋዛ በቀጥታ ሄዱት በኬረም ሻሎም ማቋረጫ በኩል ነበር። በአሁኑ ጊዜ ሁለቱም የኬረም ሻሎምና የኢሬዝ እግረኛ ማቋረጫ ተዘግተዋል። ቴትሮ ሐማስ በኢሬዝ ላይ ባደረሰው ጥቃት ሶስት ወታደሮቻቸውን እንዳጡ በመግለጽ ብዙ አገሮች በጦርነት መካከል በጠላት ወገን ላለ ሲቪል የህዝብ ደህንነቱ የተጠበቀ መተላለፊያና የሰብአዊ እርዳታ በማቅረብ እስራኤል እያደረገች ያለችውን አያውቁትም ሲሉ

ተናግረዋል። ከአሜሪካ ድምፅ የሚተላለፈው የአርብ ምሽት ስርጭት ይቀጥላል። ቀጣዩም ዘገባ ከመካከለኛው ምስራቅ ውጥረት ጋር የተያያዘ ነው። እስራኤል በሰሜን ጋዛ የሰብአዊ ድጋፍ አገልግሎት እንዲዳረስ በየዕለቱ ለአራት ሰዓታት ያክል የተኩስ

ተኩስ ለማቆም መስማማቷን የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ቃል አቀባይ ጆን ኬርቢ አረጋግጠዋል። መግለጫ የወጣው ፍልስጤማውያን ላይ እየደረሰ ያለውን ጉዳት ተከትለው የዲሞክራቲክ ፓርቲ አንዳንድ የኮንግረስ አባላትን ጨምሮ እያደገ የመጣውን ቁጣ ተከትሎ ነው። የአሜሪካ ድምጿ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን ዘገባን ኤደን ገረመው እንደሚከተለው ታስደምጠናለች።

የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በሺዎች የሚቆጠሩ ፍልስጤማውያን ጦርነቱንና የእስራኤልን የቦምብ ጥቃት ሸሽተው እየተሰደዱ ባለበት በአሁኑ ሰዓት በእስራኤል እና በሐማስ መካከል የተኩስ አቁም እድል አለ ወይ ተብለው ተጠይቀው፣ ምንም አይነት እድል የለም ሲሉ መልሰዋል። በማስከተልም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሜሪካንን ጥያቄዎች ባለመስማታቸው ይበሳጩ እንደሆነ የተጠየቁ ሲሆን እንዲህ በማለት ነበር ምላሻቸውን የሰጡት

ተስፋ ካደረጉት በላይ ትንሽ ረዘም ያለ ጊዜ ፈጅቶበታል። በሐማስ የሚተዳደረው የጋዛ የጤና ጥበቃ ሚኒስቴር ጦርነቱን ከቀሰቀሰውና ሐማስ በእስራኤል ላይ 1400 ሰዎችን በመግደል ካደረሰው ጥቃት በኋላ እስካሁን ድረስ በግዛቱ ከ10ሺህ ሰዎች በላይ በእስራኤል ተገድለዋል ሲል አስታውቋል።

የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ምክትል ቃል አቀባይ ቬዳንት ፓቴል በሰሜናዊ ጋዛ ውስጥ ለሚደረገው ውጊያ በየዕለቱ ለአራት ሰዓታት ያህል የሰብአዊ እረፍት እንዲኖር እስራኤል መስማማቷን በመግለጫ አስታውቀዋል። በሰሜን ጋዛ ግጭት ካለባቸው ቦታዎች የሚሰደዱ ሰዎች የሚያስተላልፉ ሁለት የሰብአዊ ድጋፍ መተላለፊያ ኮሪደሮች አሉ። የመጀመሪያው ኮሪደር ላለፉት ጥቂት ቀናት በቀን ለአራትና አምስት ሰዓታት ክፍቱ ነው የቆየ ሲሆን

በብዙ ሺዎች የሚቆጠሩ ወደ ሰላማዊ ስፍራ እንዲደርሱ አድርጓል። ሁለተኛ መንገድ ደግሞ ሰርጡን ይዞ የሚሄድ ሲሆን በማዕከላዊና በደቡብ ያሉ ሰዎች ወደ ሰላማዊ ስፍራዎች እንዲጓዙ ረድቷል።

እረብ ሁለት በዩናይትድ ስቴትስ ህግ መወሰኛ ምክር ቤት ውስጥ የእስራኤል መንግስት ተቃዋሚዎች አብዛኛው የዴሞክራቲክና የሪፐብሊካን ህግ አውጮች ለእስራኤል ያላቸውን ጠንካራ ድጋፍ በገለጹበት ችሎት ላይ ተገኝተዋል። ነገር ግን አንዳንድ ዴሞክራቶች በጋዛ በተገደሉት ንጽሐን ዜጎች ጉዳይ ተጨንቀዋል። የዴሞክራቲክ ፓርቲ አባል የሆኑት ጆአኩዊን ካስትሮ እስራኤል በጋዛ ላይ ከ20 ሺህ በላይ ቦምቦችን ብትተኩስም የተለቀቁት ታጋቾች ግን አምስት ብቻ ናቸው ብለዋል።

እንደሚመስለኝ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከታጋሾች መለቀቅ ይልቅ የደቦ ቅጣትን ቅድሚያ የሰጡ ይመስለኛል። ስለዚህ እኔ ይህ ጉዳይ እጅግ አሳስቦኛል። ሌላው የዴሞክራት ፓርቲ አባል ደግሞ አዲሱ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ዩናይትድ ስቴትስ ለእስራኤል በምታደርገው ወታደራዊ ድጋፍ የራሳቸውን ፖለቲካ እየተጫወቱ ነው ይላሉ። ተናጋሪ ጆንሰን የእስራኤል ብቻ ድጋፍ ማድረግ ያቅድ ለውይታ መጡ።

ይህ የበጀት ማሟያ እቅድ ከዚህ በፊት ታይቶ የማይታወቅ ነው። እስራኤልን በአገር ውስጥ ፖሊሲ ዓላሞቿ እርዳታ ማድረግን ያስቀምጣል። እናም ይሄ በዩናይትድ ስቴትስ ኮንግረስ በኩል የማለፍ ዕድል የለውም። በአንጻሩ የሪፐብሊካኑ የውጭ ጉዳይ ፖሊሲ ኮሚቴ ሊቀመንበር ሚካኤል ማካል እየሆነው ባለ ነገር ይስማማሉ። ልናገርና እኔም በዚህ ይስማማለሁ። ከሩሲያ ወደ ዩክሬንና አውሮፓ ስጋት፣ ከኮሚኒስት ቻይና ወደ ታይዋንና ፓስፊክ ስጋት

ከፓሲፊክ ስጋት ወደ ብሔራዊ ደህንነት የእርዳታ ፓኬጅ በፍጥነት መሄድ አለብን። አያቶላህ በኢራን ወደ እስራኤል በደቡብ ምዕራብ ድንበርና ዙሪያዎቹ ባሉ በስጋቶችም ጭምር።

በሴኔት ውስጥ አብላጫ ስፍራ ያላቸው ዴሞክራቶች ባለፈው ሳምንት የሪፐብሊካን አብላጫ ባለበት በተወካዮች ምክር ቤት ለእስራኤል የአየርና የሚሳይል መከላከያ ስርዓቶች የገንዘብ ድጋፍ እንዲደረግ የሚፈቅደውን የ አስራ አራት ነጥብ ሶስት ቢሊዮን ዶላር እቅድ አልተቀበሉትም። ዴሞክራቶች ለእስራኤል የሚደረገው ድጋፍ የሀገሩ ግብር ተጠያቂ ኤጀንሲ አገልግሎት በጀት ላይ ቅነሳ እንዲደረግ የሚያደርግ ነው በማለት የሪፐብሊካኖችን ሀሳብ ተቃውመዋል። በሲንዲሴን ዘገባ አይደንገረመው።

እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ላይ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭታችን ነው። የመጀመሪያውን ምዕራፍ ስርጭት አጠናቀን የሁለተኛው አጋማሽ የመጀመሪያ ስርጭትን የምንሰማበት ሰዓት ላይ ደርሰናል። የመጀመሪያው ዘገባ ዓለም አቀፉ ማህበረሰብ የችግሩም የመፍትሄውም አካል የሆነበትን አንድ ወር ያስቆጠረውን የእስራኤል ሐማስ ግጭት ይዳሰሳል።

አንድ ወሩ ያስቆጠረው የእስራኤል ሐማስ ጦርነት እጅግ ተጠናክሮ መቀጠሉንና ችግሩም ሆነ መፍትሄው በሁለቱ ወገኖች እጅ እንደሆነ በእስራኤልና በኢትዮጵያ የሚኖሩ ነዋሪዎች ወደ እኒሁ ምሁራን ለአሜሪካ ድምፅ ተናግረዋል በቴል አቪቭ ዩኒቨርሲቲ የሰማያዊ ስነ ቋንቋ ከፍተኛ መምህር ዶክተር አንበሴ ተፈሪ ና በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጀማል መሐመድ አለም አቀፉ ማህበረሰብ የችግሩም የመፍትሄው አካል እንደሆነ ገልጸዋል

በደቡብ እስራኤልና በኢየሩሳሌም ነዋሪ የሆኑት ወይዘሮ ጸጋ ብሩክና አቶ አትክልት ተስፋይም ከወር በፊት በሐማስ ከተካሄደው ጥቃትም በኋላ አሁንም በችግር ላይ እንደሆኑ አመላክተዋል። ደረጀ ደስታ የዚህን ጉዳይ ዝርዝር ይዟል። በጋዛና እስራኤል ድንበር አቅራቢያ በምትገኘው አሽዶድ ከተማ የሚኖሩትና የሦስት ልጆች እናት ወይዘሮ ጸጋ ብሩክ ባለፈው ወር ሐማስ አድርሶብናል ካሉት ድንገተኛ ጭፍጨፋ ወዲህ ተዘግተው መቀመጣቸውንና በከፍተኛ ችግር ውስጥ እንደሚገኙ

ይናገራሉ እኛ ያለንበት አካባቢ ከጋዛ በጣም ቅርብ ነው በሚባልበት ቦታ ነው ያለ ነው አርባ ኪሎ ሜትር ርቀት ነው ያለው መሀላችን አሽዶድ የሚባልበት ከተማ ነው የምንኖረው እኛ አሁንም እዛው ነው ያሉት እዛው ነው ያለሁት በጣም ቅርብን በቀይ እንትን ነው ምልክት ያደረጉት የኛንም አካባቢ ምን ልበል በጣም በጣም ከባድ ነው ከባድ ነው ለእኛ ለልጆቻችን ልጆቻችን በጣም ትልቅ ጭንቀትና ውጥረት ላይ ነው ያሉት ወይዘሮ ጸጋ በቀን ሶስትና አ

አራት ጊዜ ከሀማስ ይላኩብናል ባሉት ሚሳኤል አደጋ እንዳይደርስባቸው የማንቂያ ደወል እየደረሳቸው እንደሆነም ይገልጻሉ። ማንቂያ ደወል ትንካለ በኋላ በአርባ አምስት ሴከንድ ውስጥ ሰው የሚገባበት ቦታ አለ። ከዛ መድረስ አለብን። እዛ አስበው፣ ትልልቅ ሰዎች፣ እድሜያቸው ከፍ ያለ ሰዎች፣ የታመሙ ሰዎች ሮጠው መሄድ የማይችሉ ቤታቸው ደግሞ ያ መጠለያ ሚሳይል ማይበሰው ክፍል ከሌለ

ያው ቁጭ ብሎ ሞት መጠባበቅ ነው። በሐማሱ ጥቃት የወዳጆቻቸው ቤተሰቦች እንደተገደሉባቸው የሚናገሩት የኢየሩሳሌሙ ነዋሪ አቶ አትክልት የተፈናቀሉባቸው ቤተሰቦቻቸው በችግር ላይ እንደሚገኙ ይገልጻሉ። የእኔ ቤተሰቦች ራሱ ብዙዎቹ ግማሻቸው ው ቤታቸውን አንድ ወር በሙሉ አላዩትም። አሁንም የሚኖሩት ከሰዎች ቤት ሂደው ግማሾቹ በአንድ ክፍል ውስጥ አምስት ሰዎች ለምን ቤታቸው ስለፈረሰ ግማሾቹ ስለቃደ ብዙውን ጊዜ ደግሞ ያው የሚሳይል ጉዳዩ እየመጣ ስለሆንና ስለሚተኩስ

ሶስቱ ሐማስ ቤታቸውን ለቀው ወደ ሌላ ቦታዎች ይኖራሉ። ዎች ደግሞ ያው የተወሰኑ ጓደኞቼ የማውቃቸው የጓደኞቼ ወንድሞች እህቶች ሞተዋል። ይህንን ሀዘን ብዙውን ጊዜ ለመስማት በጣም ይከብዳል። እኛም መኖር የምንፈልገው በሰላም ነው። እስራኤል በአጸፌታው ላወጀችውና አሁን በጋዛ ለቀጠለችው ጦርነት ምክንያት አድርጋ የምታቀርበው ይህን መሰሉን ጥቃት ነው።

ለጥቃቱ ተጠያቂ ነው ያለችውን ሐማስን ጨርሶ ለመደምሰስ በአየርና በምድር የጀመረችው የተቀናጀ ማጥቃት ተጠናክሮ ከቀጠለ አንድ ወር ሞልቶታል። ሐማስ የሚቆጣጠረው የጤና ሚኒስቴር እንዳስታወቀው እስካሁን ህፃናትና ሴቶችን ጨምሮ በእስራኤል ጦር የተገደሉ ፍልስጤማውያን ቁጥር ከ10 ሺህ በላይ ደርሷል። በባህር ዳር ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ መምህር ዶክተር ጀማል መሐመድ

ሐማስ ይህን ባያደርግም እስራኤል አሁን ያሰበችውን ከመፈጸም የሚመልሳት የለም፣ ፍልስጤማውያንም ከግድያ ድነው አያውቁም ሲሉ ይከራከራሉ።

ምክንያቱም እዛ እየተካሄደ ያለው ኮ ጭቆና እጅግ በጣም የሚዘገን ነው። ይሄ ባይካሄድም ሰዎቹ ዘገምተኛ በሆነ መንገድ እንዲጠፉ እየተደረጉ ያሉ ሰዎች ናቸው። ያለው የካሜራ መዓት፣ የፍተሻው መዓት፣ የሚታሰረው፣ የሚገደ እነሱ፣ ዞሮ ዞሮ ከመሞት እኮ አቁሞ አያቁም፣ ከመገደል አቁሞ አያቁም። ሞት እዛ አካባቢ ቆሞ አያውቅም። ልዩነት ምንድን ነው? አሁን በአንድ ጊዜ ብዙ ሰዎችን የመጨፍጨፍ ጉዳይ ነው። በአንድ ጊዜ ቤቶችን ብዙ የማፍረስ ጉዳይ ነው።

ዶክተር ጀማል የሐማስን ጥቃት አግባብነት ቢቃወሙም የግጭቱን መሠረታዊ መነሻ የሚያስረሳ ሆኖ መቀጠል እንደሌለበት ይሟገታሉ።

የስደት ቦታዎች ናቸው። በአለም ላይ ሁለት ሶስት ጊዜ የሚፈናቀል ሰው ማነው ካልክ እዚያ ነው ያለው። ይህ ባለበት ቦታ ውስጥ መጀመሪያውም ይህን ባያደርጉ ኖሮ የሚለው ያ ትክክል ነው ማለት አይደለም። በእስራኤል ከሰላሳ አመታት በላይ የኖሩትና የቴል አቪቭ ዩኒቨርሲቲ የሴማይ ቋንቋዎች መምህሩ ዶክተር አንበሴ ተፈራ

የእስራኤልና የፍልስጤማውያን ጉዳይ በቅዱሳት መጻሕፍትና ከእስራኤል አመሰራረት አንስቶ እስከ ዛሬ ድረስ የዘለቀ በርካታ ውስብስብ ጉዳዮች እንዳሉበት ያስረዳሉ። በተለይም ከኦስሎ የሰላም ስምምነት በኋላ ብዙ ችግሮች እንደተፈጠሩ በእስራኤል በኩል የሚያምኑ ወገኖች እንዳሉ መምህሩ ይገልጻሉ። የተወሳሰበ ነው። አንድ ችግር ብቻ አይደለም። በሁለቱም በኩል አሉ ችግሮች

ሰላም ስምምነት ከተደረገ በኋላ የኦስሎ ሰላም ስምምነት የሚባለው የአሲር አራፋት በዛ ጊዜ ስምምነቱ እንደተደረገ በዛ በሰላም ቢሄድ ኖሮ ብዙ ነገሮች የተስተካከሉ ነበር ነው የሚባልና እስራኤሎች እንደዛ ነው የሚሉ የአሲር አራፋት ጋር የገቡ ኃይሎች ሽብርተኛ በመሆን አደጋ በማድረግ እስራኤላውያን አልቀው ነበረ። በዘጠና ስድስት ዘጠና ሰባት እንደዚህ አውቶቡስ ውስጥ የገቡ በመፈንዳት ብዙ ብዙ ችግር ፈጥረው ነበረ በኋላ

ኋላ እንደውም ያ ተካክል የቻለው ምርጫ ስለሌላ፣ አጥር መገንባት ጀመረች፣ ዙሪያውን ከዌስት ባንክ ድሮ ዝም ብሎ ነበር የሚገባው፣ እና ያንን ለመከላከል አጥር ስትሰራ ያ በጣም ቀነሰ። አሸባሪዎቹን ገብቶ የሚፈነዱትን እነሱን በጣም መቀነስ ቻለ። በዛ የሰው ሕይወት መትረፍ ቻለ እንጂ በዛ ቢቀጥል ኖሮ በቃ ብዙ ሰው ያልቅ ነበር። ያ አንደኛ ነው በዛ በእነሱ በኩል

ነው እነሱ እውነቱን ሰላሙን ተቀብለው ሽብርተኝነት ሳይጠቀሙ ቢቀጥሉ ኖሮ ጥሩ ደረጃ ይደረስ ነበር የሚለዋሉ። በሁለቱም ወገኖች በኩል ያሉትን መከራከሪያዎች ማየት ያስፈልጋል የሚሉት ዶክተር አንበሴ እስራኤል ስምምነቱን የተቀበለች ትምሰል እንጂ በፍልስጤም ግዛቶች የተከለቻቸው ሰፋሪዎች ጉዳይ ፍልስጤማውያን ከሚያነሷቸው መከራከሪያዎች አንዱ እንደሆነ ይጠቅሳሉ። በሌላ በኩል ደግሞ ሌሎቹ የሚሉት እስራኤል ሰላም

ስምነት አድርግ እንጂ ኦረዲ ለፊልስጤም ይገባል በሚባለው ግዛት ውስጥ ሰፋሪዎች በመስፈራቸው ምክንያት ከላይ ከሰሜን በኩል ጀምሮ እስከ ደቡብ በኩል ሰፋሪዎች ስላሉ በየቦታው ፊልስጤሞቹ ይህን ነጻ መንግስትም ለመሆንም የማይችሉበት ሁኔታ ነው የተፈጠረው። ስለዚህ አሁን የፊልስጤሞቹ ግዛት ምንድን ነው? አንድ ወጥ የሆነ ግዛት ሊሆን አይችልም። ይሄ በእንግሊዝኛው ናን ኮንቲንጀንስ ይባላል እና

እንደዛ እንዳይሆን ሰፋሪዎቹ በየቦታው በየቦታው ሰፍሮ ነው ያሉ እና ያ እነዛ ስላሉ ስትል ፍልስጤም ራሷን የቻለች በስምምነቱ እስራኤልና ፍልስጤም ራሳቸውን የቻሉ ሀገሮች ሆነው ይኑሩ ቢባልም ሰፋሪዎቹ መኖር ይህን ነገር አዳጋች እንዳደረገው የሚናገሩ ወገኖች አሉ እና ስለዚህ

ከሁለቱም ወገኖች በኩል ነው ችግሮች ያሉት። ተር አምበሴ እንደ ሦስተኛ ምክንያት አድርገው የሚጠቅሱት ከሰላም ስምምነቱ በኋላ በእስራኤል ተጠናክሯል ያሉትን የቀኝ አክራሪዎች ፖለቲካ ነው። ከሰላም

እምነቱ በኋላ ብዙ ጊዜ የተመረጠው የቀኝ ክንፍ ነው። የቀኝ ክንፍ ደግሞ በሀይል ላይ እንዲቆይ ድምፅ ማግኘት አለበት። ጣም አክራሪ የሆኑ አሉ። እነዚ አክራሪ የሆኑት ደግሞ ሁልጊዜ ሰፈራ መስፋፋት አለበት የሚል አጀንዳ ነው እና እስራኤል ማለት የያዘችው ህጋዊ መሬት የፊልስጤም ኤሪያ በሚባለው ላይ ሰፈራም እንዲስፋፋ ነው የሚፈልጉት። ለምን መንግስት እንደዛ ካላደረገ ደግሞ ያንን መንግስት ደግሞ መጣል ይችላሉ። የእስራኤል ደግሞ ችግሩ ምንድን ነው? እንደ አሜሪካ ሁለት ትልቅ ፓርቲዎች ቢኖሩ ችግር አልነበረም።

ትንንሽ ፓርቲዎች አሉ፣ ያንን ባላንሱን የሚያሳጡ አሉ። የእነሱን ድምፅ ካላገኘ መንግስት ለመመስረት አስቸጋሪ ነው። ብዙም ጊዜ ያንን ያለውን መንግስት ቅርጽ የሚወስኑ ደግሞ ጠቅላይ ሚኒስትሩ ነው እና ጠቅላይ ሚኒስትሩ ለምሳሌ በጣም ቀኝ ክንፍ ከሆነ የሰላም ሁኔታ እንዲፈጠር አይፈልግም። ግራ ክንፍ ከሆነ ደግሞ በቃ ሰላም ፍለጋ በማለት ደግሞ ጥቅማችን አሳልፎ እየሰጠ ነው በማለት የሚጠሱ አሉ እና ችግሮቹ ብዙ ናቸው አንድ ብቻ ሳይሆን

ሁለት ሶስት ችግሮች ናቸው። ያውን ደግሞ በሁለቱም በኩል ነው ያሉት። ከሀማስ ጋር የተኩስ አቁም ማድረግ እጅ መስጠት ነው የሚሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፎክስ ቴሌቪዥን ጋር ትናንት ሐሙስ በሰጡት መግለጫ እስራኤል ለተኩስ አቁም ስምምነት ፍላጎት የላትም ብለዋል። ይሁን እንጂ እስራኤል ጋዛን የመቆጣጠር ፍላጎት እንደሌላትም ተናግረዋል። እስራኤል ጋዛን ሙሉ ለሙሉ ከሀማስ ወታደራዊ እንቅስቃሴ ነጻ እስከምታወጣ ወታደራዊ ዘመቻውን እንደምትቀጥል አስታውቃለች። እስከዚያ ድረስ በጋዛ የ

የሚኖሩትም ሆነ በጋዛ ድንበር አቅራቢያ በሚገኙ የእስራኤል ከተሞች የሚኖሩት የነ ወይዘሮ ጸጋ ብሩክ ስጋት የሚቀጥል ይመስላል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን አመሰግናለሁ። በመቀጠል የቆዳ ሕክምናን ዘርፍ የቀየረውን ምርጥ አዳጊ ሳይንቲስት የሚያስተዋውቀን ዘገባ እናሰማቸዋለን።

ከጥቂት ሳምንታት በፊት በቨርጂኒያ ግዛት ደብሊው ቲ ውድሰን ሁለተኛ ደረጃ ትምህርት ቤት ተማሪ ሆነው የ14 ዓመቱ ኢትዮ አሜሪካዊው ሄመን በቀለ የአሜሪካ ከፍተኛ የወጣት ሳይንቲስት 3ኤም ውድድር ላይ የምርጥ አዳጊ ሳይንቲስት ሽልማትን ተቀብሏል። ሄመን የቆዳ ካንሰርን ለማከም የሚያስችል በቀላሉ ገበያ ላይ ሊቀርብ የሚችልና ተመጣጣኝ ዋጋ ያለው ደረቅ ሳሙናን የፈጠረው። ኤደን ገረመው ሄመን በቀልና ወላጆቹን አነጋግራ ያሰናዳቸው ዘገባ በመቀጠል ይቀርባል።

የ14 ዓመቱ ሄመን በቀለ ስሪኤም በተሰኘው የሳይንስና ተግባራዊ ሕይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ሕልም ነበረው።

ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። ኤስሲቲኤስ የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። ነገር ግን ስርኤም ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ሥራውን ከመሥራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ።

ምንም እንኳን ስራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ስራዬን የማቀርብበት ሁኔታ ፈጥሮልኛል። ስሪኤም በአሜሪካስ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሄድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን የ25,000 ዶላር አሸናፊ ሆኗል። የሄመን የሳይንስ ፈጠራም በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው።

ሳሙናው የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስተው በሳይንሱ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆኑ የሚችሉ መፍትሄዎች ላይ አተኩር ነበረ። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በዓለም ላይ በአማካይ ለቆዳ ህክምና የሚከፈለው ገንዘብ 40 ዶላር ያወጣል። ይህንን ስታስቢው እብደት ይመስላል። ምክንያቱም ያንን

ዛት አቅማቸው የማይፈቅድ እጅግ ብዙ ሰዎች አሉ። ስለዚህ ልሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው። ወይዘሮ ሙሉም መቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ይገልጹታል። ሄመን በጣም መፍጠር ይወዳል። ነገሮችን

በጣም መመራመር ከልጅነቱም ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በፈጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል፣ መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው፣ በጣም ያዳምጣል።

ትንሽ ትንሹን ያህል ለመንገር እንግዲህ ይህ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ መጫወት ብዙ ጓደኞች አሉት። ትንሽ ለመጨመር ያህል ይህንን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓጉቶ ብቻም ሳይሆን ደግሞ ምትኑ ድፍረቱም አለው። አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ እና

በሌላ ደግሞ ጎን ስታየው ደግሞ ብዙ ሞር መጫወቱን ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው። ከልጅነቱ ጀምሮ ይመስላል። ይህ የመን ወላጆች ልጃቸው ከሕፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም ስርኤም ስለተሰኘው ስለአሁኑ ውድድር ግን ያወቁት ዘግተው ነው። ነገር ብዙ ስለሚሰራ አሁን ደግሞ እንዲህ ነው የካንሰር

ነገር ነው የምመራመረው፣ ሲል ያው በቃ ሁልጊዜም እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም። ምንም ማንም ከየትም እንዳገኘው አናውቅም። አግኝቶ ኦሬዲ ኢንትሪውን ካስገባ በኋላ ነው የምንሰማው። እና ላሸንፍ እችላለሁ ይላል። ኧረ ተው፣ ይሄ ነገር በጣም ብዙ ሲደክምበት እናያለን፣ ሲለፋ እናያለን። ከአስሩ ግን አንዱን

ነው ተብሎ ሲነገረን ነው የዛን ጊዜ በጣም በቃ ነገሩ እውነትም ይሄ ነገር ጥልቅ ነገር ነው ማለት ነው፣ ይሄንን ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያደርገው የሆነ ነገር እየተወዳደረ ነው ብለን ነበር የተው ነው ሲወዳደር። ይሄ ምን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለው

እና ያንን ነገር ከልጅነቱ ጀምሬ የማነበው ነገር ነው። እና እርግጠኛ ልክ አስር የመጨረሻ ደረሱ ሲባል እኔ ለሱ ለእኔ በቃ በቂ ነው ባይ ነበር በዛን ሰዓት። ቤተሰብ ውስጥ ላይ የነበረው ስሜት በቃ ጥሩ መትሃል፣ ራስህን አዚ ጋር አሳይተሃል፣ ጥሩ ነው። እኛ በዛ ራሱ የሆነ የመርካት ነገር ነበር። ግን እሱ በዛም አልረካም። እጁ ላይ ያለውን ነገር እስከ መጨረሻው ጥግ እስከ ማድረስ ድረስ

ቅድም እንዳልኩሽ ነው። በጣም ድፍረቱ ስላለው አቅሙ ስላለው ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው። አባቱ አቶ ወንደሰን ምርጥ አስር ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውን እና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ የአሁኑ ስኬት ታዲያ በሄመን የወደፊት ሕይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምህርቱ ጎን ለጎን ስራውን እንዲያካሄድ እንደሚጥሩም ይጠቁማሉ።

አው ገና እንግዲህ ዘጠነኛ ክፍል ተማሪ ነው። ብዙ ነገር ይጠበቅበታል። ትምህርቱ ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይህን ፍላጎቱን እንዲገታ አንፈልግም፣ እና ሁለቱንም ጎን ለጎን የማስኬድ ነገር ትምህርቱን እየተማረ በጎን በኩል በጎን ደግሞ ይህንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደወላጅ ለመደገፍ ዝግጁ ነን የቻልነውን አቅም

ግን ሞር ትምህርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው። ያለ ያው እንዳልኩሽ ነው። በጣም ሰልፍ ድሪቨን ራሱን ነው በጣም እሱ የሚለውን ነው እንግዲህ አሁን እኛ የምንሰማው፣ ምን እንደሚፈልግ መጀመሪያ በጣም ትረስታለን። እሱ ላይና አባቱም እንደነገረሽ ዋናው ነገር ትምህርት ነው። ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል። ግን ደግሞ ይህንንም ሪሰርች ደግሞ በጣም ብዙ ደክሞበታል

እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመፍጠር ነው ምንፈል ሄመን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ገብ እንዳለው ይናገራል።

የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጠዋለሁ አሊያም ደግሞ ምርምሬን ለማስፋፋት እጠቀመዋለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም ኤፍዲኤ ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መሰል ጉዳዮች ልጠቀመው እችላለሁ። ሌላው ደግሞ በቀጣይ አምስት ዓመት በዚህ ፕሮጀክት ዙሪያ ልሰራቸው የማስባቸው ግቦችን አስፍሬያለሁ። እንደነገርኩች የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ የመፈተሽ ፍቃድ የሚሰጠው የፌዴራል ቢሮ ማረጋገጫም ያስፈልገኛል። ይሄ ደግሞ

በዲጂታል ብቻ ከተደረገው ሙከራ በተጨማሪ ሳሙናውን ለሕዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ሲጨርስ እንዳሰብኩት ለህብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት እችላለሁ ማለት ነው። ከዚያ በተጨማሪ ከአምስት ዓመት በኋላ በጎርጎሳያኑ 2028 ይህንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረ ሰናይ ተቋም በመቀየር የብዙዎች ሕይወት ላይ በጎ ተጽዕኖ ማሳረፍ እችላለሁ። ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው።

ዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ የሆነው ታዳጊው ሳይንቲስት ሄመን በቀለ ኤስሲቲኤስ የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና የእስያ ሀገራት ሳሙናውን የማዳረስ ህልም እንዳለውም አጋርቶኛል። ከአሜሪካ ድምጽ ለተሰናደው ዘገባ አደን ገረመው ከዋሽንግተን ዲሲ።

አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ላይ የቀረቡትን ዘገባዎችና ተጨማሪ መረጃዎችን በኦፊሳላዊ ገጻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንድትከታተሉ እንድታገኙ ጋብዛለን። ሳስተናግዳችሁ አመሻውት ሀብታሙ ስዩም ነኝ። በቅንብሩ አብራን የቆየችው ደግሞ ብርሃን ኃይሉ ነበረች። ከመላ ባልደረቦቻችን ጋር በመሆን መልካም ሳምንት ይሁንላችሁ እንላለን። መልካም ምሽቱ